የለቱ አብይ ገዢው ፓርቲ ኢህአዴግ ነጻ ፕረሱን እያፈነ ህዝቡንም በወገኑና በሀገሩ ላይ እየተፈጸሙ ያሉ ችግሮችን እንዳይረዳና የመፍትሄውም አካል እንዳይሆን እያደረገ ነው ሲል የመላ ኢትዮጵያ አንድነት ድርጅት ከሰሰ መያድ። አክሎም መንግስት በህገ መንግስቱ መሰረት ለነጻው ፕረስ የህግ ጥበቃ እያደረገ ሳይሆን የህግ ጥሰት እየፈጸመ ነው ብለዋል። ድርጅቱ ዛሬ ያወጣውን መግለጫ የተከታተለው እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። እንሆ የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ያወጣው መግለጫ ከትናንት እስከ ዛሬ በነጻው ፕሬስ ላይ ተፈጸሙ ባላቸው አፈናዎች ላይ አተኩሯል። ከምርጫ ዘጠና ሰባት በፊት በምርጫ ዘጠና ሰባት ምክንያትና ከዚያም በኋላ የተለያዩ አፈናዎች እየተፈጸሙባቸው ተቋሞቻቸውንም ለመዝጋት ተገደዋል ብሏል። የኢህአዴግን አምባገነናዊ ስርዓት ያጋለጡ ህገ ወጥ ተግባሮቹንም በመረጃ ያቀረቡና እውነቱን ለህዝብ ያደረሱ በርካታ ጋዜጠኞች የስር ጽዋ እንዲጎናጩ ተደርገዋል ሲልም አክሏል። ደረሱ ያላቸውን ሌሎች በደሎችም ዘርዝሯል። የመያድ ህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሞሰቦ ወርቀ ቀጣው የእነዚህ በደሎች መገለጫዎች ያሏቸውን አብራርተዋል። የገዢ ፓርቲ ባለስልጣናትና ካድሬዎችም በየጊዜው ህገ መንግስቱ የህጎች ሁሉ የበላይ እንደሆነ ሲነግሩን እናደምጣለን። ነገር ግን ህገ መንግስቱን ራሱ የገዢ ፓርቲ እያከበረው አለመሆኑን ከዚህ ከፕሬስ ነጻነት ጋር በተያዘ አንቀጽ ሀያ ዘጠኝ የፕሬስ ነጻነት መረጋገጡን ይገልጻል። አንቀጽ ሀያ ዘጠኝ ንዑስ አንቀጽ አራት ፕሬስ በተቋምነቱ የአሰራር ነጻነቱ ይከበርለታል ይላል። የህግ ጥበቃም ይደረግለታል ይላል። ሌላ አንቀጽ ሀያ ዘጠኝ ንዑስ አንቀጽ ሶስት የቅድሚያ ምርመራ በማንኛውም መልኩ የተከለከለ ነው ይላል። እነዚህ አሁን ሶስት ነገሮች የጠቀስኩ በገዢው ፓርቲ እየተጣሱ ናቸው። አንደኛው የህግ ጥበቃ ይደረግለታል ይላል። ግን የህግ ጥበቃ ሳይሆን የህግ ጥሰት እያደረገ ነው። ጋዜጠኞችን ማዋከብ፣ ማሰር፣ እንዲሰደዱ ማድረግ፣ በደህንነትና በጸጥታ ኃይሎች ማስፈራራት፣ ፍርድ ቤት ማቆም፣ ቁምስቅል ማሳየት፣ የገንዘብ ቀውጣት እንዲደርስባቸው ማድረግ እና ይሄ ይሄ ወከባና እንግልት ሲደርስባቸው አንዳንዶቹ ወደ መሰደድ ሄደዋል። እነዚህ በደሎች ደግሞ ትናንት የተፈጸሙ እስከ ዛሬም ድረስ የቀጠሉ ናቸው ሲሉ ወይዘሪት ሞሰበ ወርቅ ተናግረዋል። አሁን ፍትህ ጋዜጣ መታፈል ላይ ደርሰናል። ፍትህ ጋዜጣ ላይ ቀደም ሲል ግን ጀምሮ ከነ ጦቢያ ጋዜጣ ልሳነ ህዝብ የሚባሉ ነ ጦማር ጋዜጣ ጋዜጠኞቹ ተሰደዋል። መጀመሪያ እዚህ ታስረዋል ከታሰሩ በኋላ እነ ሙሉጌታ ሉሌ እነ አንተነህ መርድ እነ በፍቃዱ መረዳ እንዲህ የመሳሰሉት ቀደም ሲሉ የተሰደዱ ሰዎች ናቸው። ይሄ በደሉ ጥበቃ ባለመደረጉ የህግ ጥበቃ ይደረግለታል የሚለው የሕገ መንግስት አንቀጽ ባለመጠበቁ ለስደት ተዳርገዋል። በእስር ላይ ያሉ በቅንጅት አመራር በታሰሩ ጊዜ ብዙ ጋዜጠኞች አብረው ታስረዋል። አሁን ደግሞ ሌላው አዲስ የገዢው ፓርቲ ያመጣው ስልት ምንድን ነው? ጋዜጠኞችን ሽብርተኞች በሚል እነ እስክንድር ነጋ፣ ሪዮት አለሙ፣ ውብሸት ታዬ የመሳሰሉት ጋዜጠኞች ከባድ ስርዓትና የገንዘብ ቅጣት ሁሉ ተጥሎባቸዋል። አሁን ላይ ደግሞ ፍትህ ጋዜጣ በህትመት ለሶስት ሳምንት ያህል እንዳትታተም ተደርጋ አንባቢም የማንበብ መብቱን ህዝብ ሊከበርለት አልቻለም። ጸሀፊዎችም የመጻፍ መብታቸው አልተከበረም። ስለዚህ እነዚህ እነዚህ ሁሉ በፕሬስ ላይ ያለውን የገዢውን ፓርቲ አፈና የሚያሳዩ ነገሮች ናቸው። ሌሎችም ለመጨመር ያህል እንደ አሜሪካ ድምጽ ጀርመን ድምጽ ሬዲዮ ጣቢያ ሞገድ ይለቀቅባቸዋል። ጋዜጠኞቹ አዘጋጅተው የሚያስተላልፉትን ስርጭት ህዝብ የማድመጥ መብት አለው ግን እንዳይደመጡ ይደረጋሉ። በፖለቲካ ላይ የሚዘጋጁ ድረገጾች፣ ዌብሳይቶች ብሎክ ይታገዳሉ። ሰዎች ከፍተው እንዳያነቡ ይደረጋሉ። ይህም ሌላው የአፈና መገለጫ ነው እና በአሁን ሰዓት በኢትዮጵያ ላይ ፕሬስ በጣም አለ ሳይሆን የለም መባል ደረጃ ላይ እየደረሰ ነው ያለው። ደረሱ ያላቸውን አፈናዎች በተለያዩ ርዕሶች የዘረዘረው የመያድ መግለጫ ቅድመ ምርመራ ወይም ሳንሱር በተዘዋዋሪ መንገድ ተግባራዊ እየተደረገ ነው ብሏል። የህትመት ወረቀትና የማተሚያ ቤት ዋጋ ማሻቀቡንም ጠቅሷል። ገዢው ፓርቲ ለጋዜጠኞች ፈቃድ ይከለክላል፣ የአንዳንዶቹንም አያድስም ሲልም አፈና ያለውን ሌላ ነጥብ ጠቅሷል። ወይዘሪት ሞሰበ ወርቅ ይህንኑ በምሳሌ ጭምር ተናግረዋል። ፈቃድ መከልከል ነገሮች ለምሳሌ ፈቃድ መከልከል እስክንድር ነጋ ነው ሲያገኙትና ሲያገኛ ከእስር ቤት እንደወጡ ጋዜጣ ለማዘጋጀት ይፈልጉ ነበር፣ ተከለከሉ። ፈቃድ ስላላገኙ ወደ ጋዜጣው መመለስ አልቻሉም። ይህ እንግዲህ ነፃው ፕሬስ እንዳያንሰራራ ከእስር ቤት ወጥተው እንኳን እንዳይጽፉ የሚያደርግ ነገር ነው። እንደ አሜሪካ ድምጽ ላይ ብናይ ወደ ሄለን መሐመድ ነዋሚ ቢቄላ የመሳሰሉት ሁሉ ከጀርመን ድምጽ እንዳሰገደች በርታ ፈቃዳቸው፣ አልታደሰላቸውም ስለዚህ ይህም በተዘዋሪ መንገድ ፕሬሱን የማገድ ነው። ህዝብ በነጻነት የሚያደምጣቸውን ሚዲያዎች እንዳይከታተል ለማድረግ ተስፋ የማስቆረጥ ነገር ነው። መያድ በዚሁ መግለጫ ህዝቡ በወገኑና በሀገሩ ላይ እየተፈጸሙ ያሉ ችግሮችን እንዳይረዳና ለችግሮቹም የመፍትሄው አካል እንዳይሆን ተደርጓል ሲል ወቅሷል። ተቃዋሚዎች ይህንን መሰል መግለጫዎች ሲያወጡ አስተያየቶችንም ሲሰጡ የመጀመሪያቸው አይደለም። የመንግስት ምላሽም ተመሳሳይ ሆኖ ቆይቷል። በጋዜጠኝነት ስራቸው ምክንያት ተጽዕኖ የሚደረግባቸው ባለሙያዎችና የፕሬስ ውጤቶች የሉም ባይ ነው። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት የቤት ኃላፊ ሚኒስትር በረከት ስምኦን በቅርቡ ለጋዜጠኞች ሲናገሩም ይህንኑ ሀሳብ አስተጋብተዋል። መያድ በስም የጠቀሳቸውን እስክንድር ነጋንና ሌሎችንም ጋዜጠኞች በተመለከተም የታሰሩት ከአሸባሪ ድርጅቶች ጋር ባላቸው ግንኙነት እንጂ በጋዜጠኝነት በሰሩት ስራ ምክንያት አይደለም ብለዋል። አቶ በረከት የሰብአዊ መብቶች ጉባኤ ሰመጉ በፕሬስ ላይ የሚደርሰው አፈና ይቁም በማለት ትናንት ተመሳሳይ መግለጫ ማውጣቱ ይታወሳል። እነዚህን ሁለት መግለጫዎች መነሻ ያደረገ ቃለምልልስ ለማድረግ ዛሬ ከሰዓት በኋላ ወደ ፍትህ ሚኒስቴር ሄጃለው። ሚኒስትሩ አቶ ብርሃን ኃይሉ ምላሽ ይሰጡበት ዘንድም በጻፊያቸው በኩል ጥያቄ አቅርቤያለው። ይህ ከተሳካ ደግሞ ሰሞኑን የመንግስት ምላሽ በያዘ ሌላ ዘገባ መለስበታለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።